የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ኢትዮጵያን በዘመናዊ አቅድ ለመምራት ያላቸው ፍላጎት በጣም ከፍ ያለ ስለነበረ የመጀመሪያ ስራቸው ለስልጣኔ በሯ መጀመሪያ የመተዳደሪያ ሕገ መንግሥት መኖር ነው ብለው በማሰብ ሕገ መንግሥት ላዘጋጅ ብለው ተነሱ። እውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውዴ ረታ ናቸው። የቀድሞ አምባሳደር ዘውዴ ረታ ዛሬ ከመካከላችን የሉም። በቅርቡ በድንገተኛ ሕመም ከዚህ ዓለም በሞት የተለዩትን የኒህን ሰው ረዥም የሕይወት ዘመን ስራና ማንነት እንዘከራለን። ጸሐፌ ትእዛዝ ወልደ ጊዮርጊስ መጨረሻ ላይ አብዮቱ እንደ ፈረዳ ታመው እንግሊዝ ሀገር ይሄዳሉ አቅም ቤት ይገባሉ። ዘውድ ይህ ሲሰማ የሚጠይቃቸው ይሄዳል። ክቡር ጻፊ የኢትዮጵያን ታሪክ በመጽሐፍ መልክ ለማውጣት እፈልጋለሁ እና በአቶ መኮንን በኩል ያለውን በሌላውም ያለውን የተቻለውን ያህል አውቃለሁ፣ መረጃ አግኝቻለሁ። በእርሶ በኩል ያለውን ቢነግሩኝ አላቸው። ዘውድ ያሰበው ነገር መቼም ጥሩ ነው። በሚቃና ልጅ ደግሞ ተስፋ አለኝ። የነ መኮንና ተወልድን አንተ ስትጽፍ መጀመሪያ ያምርብሃል ደግሞ ትክክለኛውም እሱ ነው። የኔን ደግሞ አንድ የኔ ወገን የሆነ ሌላ ናንተ ያለ ጸሐፊ ይጽፋል፣ የኔንማ መጽሐፍ አይሆንልህም ይሉታል። እና በዚህ ያዝናል ዘውዴ። ዘውዴ ሲጽፍ በሶስተኛው መጽሐፉ ላይ በተለየ ደግሞ ጸሐፌ ትእዛዝ ወልደ ጊዮርጊስ አስተዋጽኦ እንዴት አድርጎ አድንቆ ስል ያን ከዘውዴ መጽሐፍ ያነበበ ሰው ያደንቃቸዋል ወልደ ጊዮርጊስ። የበርካታ ስርታ ስራና ህይወት መለስ ብለው ከሚያስታውሱን እንግዶች አንዱ አቶ ተካሌ እንገዳሙ ናቸው። ታሪክና ስነ ጽሁፋዊ በረከቶቻቸውን ጨምሮ መለስ ብለው የሚያወጉን ሌሎችም እንግዶች አሉን። መንፈሳዊ ህይወት፣ ኪነ ጥበብና ፍልስፍና በአንድ አይሄዱ ይሆን ወይስ ቀድሞ ሆኖ መንጫቸው እሱ ይሆን? ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በሥነ ጥበብ፣ ፍልስፍናና ሌሎች ርዕሰ ጉዳዮች ዙሪያ በሚሰጧቸው ከፍ ያለ ግምት የሚቸሩ አስተያየቶቻቸው የሚታወቁ እንግዳ አሉን። እንወያያለን። የንጉሤ አክሊሉን ወግና የሳምንቱን ምርት ግጥም ይዘናል። ጤና ስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ እሁድ ጥቅምት 14 2008 ዓ ም የራዲዮ መጽሔት ቅንብሮቻችን ጋራ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን፣ ንጉሱ ታምሬ ነው ፕሮግራማችን የሚያቀናብረው። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ አንዱን ቢዘል በሳምንቱ ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሻኑ ራብ ማክሊን በስቱዲዮ መሳሪያዎች ላይ ይገኛል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በዩናይትድ ስቴትስ በተመራው የኢራቅ ወረራ ወቅት ተፈጽመዋል ላሏቸው ስህተቶች ይቅርታ ጠየቁ። ሲኤንኤን ከሚባለው የዜና አውታር ጋር ብሌር ዛሬ ባደረጉት ቃለ ምልልስ ያኔ የተፈጸመው ወታደራዊ ጣልቃ ገብነት ኢራቅ እና ሶሪያ ውስጥ የተነሳውን እስላማዊ መንግስት ቡድን መፈጠርን ጨምሮ በመካከለኛው ምስራቅ ዛሬ እየታዩ ላሉ ግጭቶች ሰበብ እንደሆነ ተናግረዋል። በ2003 ዓ.ም በአውሮፓውያኑ የዘመን አቆጣጠር ሳዳም ሁሴንን ከሥልጣን ያስወገድን ሁሉ ዘንድሮ በ2015 እያየን ላለነው ሁኔታ ተጠያቂ አይደለንም ማለት አንችልም ብለዋል። ብሌርን ምዕራቡን ለወረራ ያዳረሰውን ሳዳም ሁሴንን ጅምላ ፈጅ መሳሪያ ያላቸው የሚለውን የተሳሳተ መረጃ የወቀሱት የቀድሞው የእንግሊዝ ጠቅላይ ሚኒስትር ጦርነቱ ሲታቀድ ተፈጽመዋል የተባሉ አንዳንድ ስህተቶች ያሏቸውን ችግሮችም አንስተዋል። የያኔው የኢራቅ መሪ ሳዳም ሁሴን ከተወገዱ በኋላ ሊፈጠር በሚችለው ሁኔታ ላይም ግልጽ ግንዛቤ ያልነበረ መሆኑም ሌላው ችግር መሆኑን የተናገሩት ብሌር ለጦርነቱ ግን ሙሉ ይቅርታ አልጠየቁም። ሳዳምን በማስወገዳችን ይቅርታ መጠየቅ ይገባናል ለማለት ይቸገራለሁ። ዛሬ 2015 ላይ ሆነን እንኳ ስናየው ሳዳም ከሚኖር አለመኖሩ ይሻላል ብለዋል ቶኒ ብሌር በዛሬው የሲኤንኤን ቃለ ምልልሳቸው። በጦርነቱ ውስጥ እንግሊዝ 150,000 ሰራዊት ካዘመተችው ከዩናይትድ ስቴትስ ቀጥላ በ45,000 ዘማች ወታደሮቿ ሁለተኛ ግዝፈት ያለው ጦር የላከች ነበረች። በውጊያው ላይ ከአውስትራሊያ ከስፓኝና ከፖላንድ የዘመቱ ብዙ ሺህ ወታደሮች ተሳትፈዋል። እንግሊዝ 179 ወታደሮቿ ተገድለውባታል። አይቮሪ ኮስት የመጀመሪያውን ዙር ፕሬዚደንታዊ ምርጫ ዛሬ ያካሂዳለች። በምርጫው ያሸንፋሉ ተብለው የተገመቱት የአሁኑ ፕሬዚደንት አላሳን ዋታራ በዚሁ በመጀመሪያው ዙር ተፎካካሪዎቻቸውን በዝረራ እንደሚያሸንፉ ፎክረዋል። የዛሬ አምስት ዓመት የተካሄደውን ምርጫ ተከትሎ የተ ይቅርታ፣ የዛሬ አምስት ዓመት የተካሄድ የተካሄደው ምርጫ ተከትሎ የተጫረውና ለሶስት ሺህ ሰው ሞት ምክንያት ከሆነው ግጭት በኋላ ለመጀመሪያ ጊዜ የተካሄደው የዛሬው ምርጫ ስለ ሀገሪቱ መረጋጋት ማረጋገጫነት እንደ አነስተኛ ፈተና ተወስዷል። ከዋታራ ጋር የገጠሙት ስድስት ተቀናቃኞች ናቸው። የኮንጎ ፕሬዚዳንት ዴኒስ ሳሱን ጎይሶ ለሌላ የሥልጣን ዘመን መወዳደር በሚያስችላቸው ሁኔታ ህገ መንግስቱን መቀየር ያስፈልጋል ወይም አያስፈልግም በሚል ጥያቄ ላይ ኮንጎውያን ዛሬ ለውሳኔ ህዝብ ድምጻቸውን ለመስጠት ወጥተዋል። ሰው ህገ መንግስቱ እንዲቀየር ከወሰነ አንድ ፕሬዚዳንት ማገልገል የሚችለው ለሁለት ዘመናት ብቻ ነው የሚለውና የተወዳዳሪ እጩ የፕሬዚዳንት ዕድሜ ጣሪያም ሰባ ዓመት እንዲሆን የሚደነግጉት አንቀጾች ይሰረዛሉ። የሰባ አንድ ዓመቱ ሳሶን ጎይሶ ተቀናቃኞች ሰው ለምርጫ እንዳይወጣ ሲቀሰቅሱ ሰንብተዋል። ሽብር ፈጣሪዎችን ከሀገራቸው በማጥፋት ላይ እንደሚያተኩሩ በድጋሚ የተናገሩት የሶሪያ ፕሬዚደንት ባሻር አልአሳድ የሽብርተኞቹ መጥፋት ሶሪያን ላለፉት አራት ዓመታት ተኩል ለሚሆን ጊዜ እየናፈቁት ያሉትን የፖለቲካ መፍትሄ ለማስገኘት ይረዳል ሲሉ ዋና ከተማቸው ደማስቆ ውስጥ ለሚገኝ ለአንድ የሩሲያውያን ደራሲዎች ቡድን ተናግረዋል። በሩሲያና በዩክሬን መካከል ቀጥተኛ የአየር በረራ ከእኩለ ሌሊት ጀምሮ ተቋርጧል። ሰባት ሺህ የሚሆኑ መንገደኞች ችግር ላይ ሊወድቁ ይችላሉ ተብሏል። በየወሩ የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ ለምሽቱ መጽሔት ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ የተዘጋጀ የሚቀርበው የራዲዮ መጽሔት ነው። እሁድ ጥቅምት 14 208 ዓ ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ የሳምንቱ ምርጥ ግጥም ተራ ባለው የተባረከ ቀን ፀሐይ እንደ ወትሮ ወታ ትጠልቃለች። እንዴት እንዲህ ባለው የተናፈቀ ቀን ጨረቃ እንደ ዘበት እንደ ዘወትሯ በግማሽ ፈገግታ ሰማይ ታደምቃለች። እንዴት እንዲህ ባለው የተሰሰተ ቀን መሆን አለመሆን ሳያስጨንቃቸው አልቦ ምስጠት ሆኖ ፍጥረታት በሙሉ ይንከላወሳሉ። እንዴት እንዲህ ባለው የነፍስ እርካታ ቀን እንደ ሰርክ እንደ ሰርክ ቁብ ሳይሰጡ ለይወት በመውጣት በመግባት ተጠምደው ይውላሉ። እንዴት እንዲህ ይሆናል? ይልቅስ መለከት ይነፋ፣ ከበሮ ይመታ፣ በልልታ ይጥለቅለቅ። ድምቀት ይላበሱ ቀለማት፣ ይታዩ ኅብራቸው ይታወቅ። ልሳን ከመላእክት ተዋሱ ፍጥረታት፣ ምድርን ሰብኋችሁ ድብልቅልቅ ያድርጋት። ፀሐይ ተበደሪ የብርሃን ጨረር ከሌላ ፕላኔት፣ ካልታወቀ ጠፈር፣ ድምቅ ብለሻይ ፍክት ትብለሻምሼ። የተፈጥሮ ሕግን ለዚሽ ቀን ስቲ፣ ለአንድ አፍታ እንኳን እርሺ። ጨረቃም ተገለጭ የምን መሸፋፈን፣ የምንስ መሽኮርመም፣ ያ ውብ ፈገግታሽስ ለዛሬ ካልሆነ ለመቼ ቀን ሊሆን? ፍጥረታት ፈንጥዙ፣ የፀሐዩ ሙቀት፣ የጨረቃ ድምቀት፣ የቀለማት ሕብረት ነፍሳችሁን ይዳስ። ግድ የለም ለዛሬ፣ እንደው ለአሁን ብቻ የተፈጥሮ ሕጉን ያዋሰበን ወጉን እንሻር እንጣስ። ዛሬ ሐዘን የለም፣ የገደለን ናፍቆት በናፍቆቱ ሞቷል። ዋንጫው ይኸው ሞልቷል። ግድ የለም ማግዙን ለዛሬ ካልሆነ የፍጥረት ትስስር ለመቼም አይሆንን። ለምን ዘመን ተሻግረናል ያልነበርንበትን የወቅቶች ፍርቅርቅ፣ በቃ አልፈነዋል። ዳግም ተያይተናል። ዳግም ተያይተናል በተሰኘችው የሰብለ ደምሴ የሳምንቷ ምርጥ ግጥም የእሁድ ጥቅምት 14 2008 የራዲዮ መጽሔት ፕሮግራማችንን ጀምረናል። እውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውዴ ረታ በቅርቡ በድንገተኛ ሕመም ከዚህ ዓለም በሞት ተለይተውናል። በተለይ ከኋለኛው ትውልድ ጋር ይበልጡን እጅግ የገነነ ከበሬታ በተቸራቸው የታሪክ መጽሐፎቻቸው የታወቁት አቶ ዘውዴ ረታ ከዲፕሎማሲ እስከ ታሪክ ምርምር የሕይወት ዘመን አስተዋጽኦዎቻቸው በበርካታ ዘርፎች የተካተቱ ናቸው። ለመሆኑ ዘውዴ ረታ ማን ናቸው? ሕይወትና ሥራዎቻቸውን ለመዘከር ለምናደርገው ውይይት ሦስት እንግዶች ጋብዘናል። አቶ ያሬድ ጥበቡ፣ ዶክተር ሳህለመድን ሰርጹና አቶ ተካሊን ገዳሙ እንግዶች፣ በቅድሚያ ለጊዜያቸው አመሰግናለሁ። ለመሆኑ ዘውዴ ረታ ማን ናቸው? በሕይወት ዘመናቸው ለአገር ለማህበረሰብ፣ የሚበጁ ምን አይነት ክንዋኔዎችን እውን አደረጉ የሚሉትን እንመለከታለን። አቶ ያሬድ ከእርሶ ልጀምር። ለአቶ ዘውዴ መታሰቢያ በዋሽንግተን አቅራቢያ በሚገኝ ቤተ ክርስቲያን ውስጥ በተከናወነ ስነ ስርዓት በግጥም መልክ ካቀረቡት ለቅምሻ በማሰማት ቢጀምሩ። እንግዲህ፣ አንዱ የአምባሳደር ዘውዴን ሞት ስሰማ የተሰማኝ የእንዲህ አይነት ሰው ሞት እና ድካም ምን መጠን ህዝቦች ነን ወይ አሁን በዚህ የሰማንያ አመት እድሜ እርጅናው የምርምር ስራ ለማድረግ ከሙዚየም ሙዚየም ከቤተ መጽሐፍት ቤተ መጽሐፍት መንከራተት ነበረበት ወይ፣ የአውሮፓ መንገድ ላይ መውደቅ ነበረበት ወይ የሚለውን የምሬት ስሜት ነው የነበረኝ። እና ያን ስሜቴን በፌስቡክ ላይ ገለጽኩት። እና ኋላ ወደ ግጥም ሞሮርለስ የተቀየረው ያ ነው። እና ምን ይላል? በሽታውን በሆዱ እድሜውን በጉያው አዝሎ የዘመን ገደብንም እምቢ እርጅናውን ወግድ ብሎ እንደ ማሰን እንደ ለፍና ከጊዜ ግብ ግብ ገጥሞ ራትን አቋርጦ ሲከንስ ከደቡብ ሰሜን ቁርሱ አዲስ ምሳው ለንደን ራቱ ደግሞ ዋሽንግተን ከቶ እንዳልነበረ ምነዋ ከሜዳ ቀረ ግና ለእርሱ ያልነበረ ምላሹ ያልነበረም ውለታው ክልትው ድፍት ብሎ መቅረት እኔን ባይ ወገን እንደሌለው እስቲ አረፍ በል እንርዳህ በየሙዚየሙ ሕንጻ እኛ ደጅ እንጥናልህ በየአውሮፓ ወመዘክር ምርምሩን እናግዝህ፣ የእግረኛውን ሸክም እኛ እንሸከምልህ። አንተ መንገዱን ምራህ፣ በሩቅ ሆነህ ጠቁመን፣ በቀጭኑ ሽቦ አስታውሰን፣ እምቅ እውቀትህን አካፍለን እንጂ አንተንማ የአውሮፓ ቁራ አይጥበስህ፣ የዲስ ሙቀት አያፍንህ። በኢትዮጵያችን ሰማያት ስር ቡልክ ከሆነ እንደለበስክ መቃ ብዕርህን ስለህ ቀለምህን በጥብጠህ የጠብህ ጧዋፊድ መቅ ብርሃንም ያስጌጠን ከአንተ ማዕድ መቋደስ እኛ እንደሆነ አይታክተን እያለ ይቀጥላል። መልካም፣ አመሰግናለሁ አቶ ያሬድ። ከእርሶ ጋር ልቆይና የእሳቸው መታሰቢያ ዝግጅት በተካሄደበት ፕሮግራም ላይ ያቀረቡትን ግጥም ነበር ያስቀደም ነው። በግጥሙ በግልጽ እንደሚታየ አምባሳደር ዘውዴ ረታ ማን ናቸው የሚለው ለመመልከት ሞክረዋል። እስኪ ከዚህ ቀደም ግምገማ ወዳደረጉበት ስራዎቻቸው ከማለፌ በፊት በአጭሩ ለእርስ አምባሳደር ዘውዴ ማን ነበሩ? እንዴት ነው የሚያስታውሷቸው? አምባሳደር ዘውዴን ከኤርትራ ጉዳይ መጽሐፍ በፊት አላውቃቸውም ነበር። የኤርትራ ጉዳይን ገዝቼ የመጀመሪያውን ገጽ ከፍቼ ሳየው ነው የደነገጥኩት። እንዲህ አይነት ኢትዮጵያ ያለ ወይ፣ እንዲህ መጽሐፍ ይቻላል ወይ አይነት። ከዛ ይበልጥ ባነበብኩ ቁጥር ለጸሐፊ ትእዛዝ አክሊሉ ሀብተወልድ ያለኝ አድናቆት እየጨመረ በዛን ዘመን ላገለገሉት ሰዎች ያለኝ አክብሮት እየጋለ እና የሀዘን እና የለቅሶ ሁኔታ ውስጥ የገባሁበት እና አባቴ ቀዳማዊ ኃይለስላሴ ከስልጣን በወረዱ በሁለተኛው ቀን መስከረም አራት ቀን ነበር የሞተው እና መጨረሻ ከአባቴ ጋር ስንለያይ መስከረም ሶስት ማታ ያኔ የኮሌጅ ሁለተኛ ዓመት ተማሪ ነኝ። እናንተ ልጆች ምንድን ነው የምትፈልጉት ነገር ብሎኝ መኝታ ቤቱ ቁጭ ብለን ለአራት አምስት ሰዓት አውርተን ነበር እና ያኔ ያው ወጣትነት አለ። የሶሻሊዝም ጥሩ ገጾች ማቃቸውን እንዲህ ማድረግ ነው የምንፈልገው ምናምን እያልኩ ገለጽኩና መጨረሻ ስንለያይ የዛ ወሬያችን መጨረሻ ላይ አባቴ ያለኝ የአስራ ሁለት ዓመት ልጅ ሆኜ አባቴ የራስ ካሳ ጸሐፊ ስለነበር አዲስ አበባ በዛ ዘመን ስንመጣ ከጣሊያን ወረራ በፊት መሆኑ ነው። ገና ችምችም ያለ የጎጆ መንደር ነው የነበረው። ኃይለሥላሴ ናቸው መብራት አስገብተው ውሃ አስገብተው ትምህርት ቤት አቋቁመው ልጆች ወደ ውጭ ሀገር ልከው አስተምረው የኢትዮጵያን የአፍሪካ መዲና አድርገው ለዚህ ያበቋትና በአንድ ሰው እድሜ መሰራት ማይችል ነገር ነው የሰሩትና የእጃችሁን ታገኛላችሁ አይነት ብሎኝ በዚህ ንግግር አብቅቶ ነው በማግስቱ የሞተው እና የመጀመሪያው የኤርትራ ጉዳይን መጽሐፍ ሳነብ እነዚህ የአባቴ መጨረሻ የተሰናበተኝ ስሜት ሁሉ ነው የመጣው። እና የመጽሐፉን ግምገማ ኢትዮጵያ ያለ መጽሔት ላይ ጽፌ ልኬ ነበር። እና ይህን ስሜቴን ይሄንን ሐዘኔን ጭምር ያካተተ የመጽሐፍ ግምገማ ነበር ያደረኩት ኤርትራ ጉዳይ ላይ እና ከአምባሳደር ዘውዴ ጋርም አይ ቲንክ ያኔ አሜሪካ ድምፅ ሬዲዮ ስራ ነበር ኢንተርቪው ያደረግኳቸው ቃለ ምልልስ ላይ ተዋወቅን እና ከዛ በጣም ጓደኝነታችን እየጠነከረ የእድሜ ልዩነት ቢኖርም ያን ተሻግረን ወዳጆች ለመሆን በቃቸው፣ ወዳጆች ለመሆን በቃ ነው። መልካም። የመጽሐፍ ግምገማው ምናልባት ወደ መጨረሻው ለህትመት የበቃው መጽሐፋቸው ቀዳማዊ ኃይለ ስላሴ ዘመነ መንግስት ላይ የመጽሐፍ ግምገማ ማቅረቦን አውቃለሁ። እሱም ባጭሩ ያካፍሉናል። ያ መጽሐፍ ላይ ሰፊ ግምገማን የጻፍኩት እና ሀዋርድ ዩኒቨርሲቲ የተደረገው የመጽሐፉ ምረቃ ላይ አቅርቤው ነበር። በድረ ገጾች ላይ ይገኛል። በዛ መጽሐፍ ግምገማ ላይ ያነሳኋቸው ነጥቦች አንደኛ አምባሳደር ዘውዴ ለቀደም ኃይለ ስላሴ አክብሮት፣ ፍቅር ያላቸው ሰው ቢሆኑም ግን ምን ያህል ሚዛናዊ የሆነ አስተያየት የነበራቸው ጸሐፊ እንደሆኑ ለምሳሌ የልጅ እያሱን ጉዳይ ሲያነሱ በወገንተኛነት አይነት ሳይሆን ኢቭን የፖለቲካ ውሳኔ ውጤት ይሆናል የልጅ እያሱ ግድያ ብለው ያቀረቡት አንስቻለሁ። ሌላ ማስታውሰው የመጀመሪያው ህገ መንግስት በሺ ዘጠኝ መቶ ሀያ ሶስት የህገ መንግስት አርቃቂ ኮሚቴ በተቋቋመበት ሰዓት በራስ ካሳና በበጅሮንድ ተክለ ሀዋሪያት መካከል የነበረውን ክርክር ስብሰባው አዳራሽ ድረስ አስገብተው እንዴት ያለው ክርክር ሲደረግ እንድንሰማ አድርገውናል። ያ ብቻም ሳይሆን ያን ጊዜ የነበረውን ክርክር እንግዲህ በጅሮንድ ተክለሀዋሪያት ከእኛ ከተማሪው ንቅናቄ መሪዎች የማይተናነስ አይነት ተራማጅነት ነበራቸው። በወቅቱና የመሳፍንቱን ስርዓት ሰምሀው ይኮንናሉ፣ አይቀበሉም እና ራስ ካሳ ደግሞ እንደ ሌላውም ሀገር እኮ ዞረን ያየነውም አውሮፓ እኮ ቢሆን ሀብታምና ድሀ ተስማምቶ ወይንም በህግ ስርዓት ታስሮ የሚኖርበት አገር እኮ ነው። እኛ ጋር ሲሆን መሳፍንቱን ብቻ እንደ ጠላት የማየትና ለአገሩ ምንም እንዳላረገ ለአገሩ ነጻነት እንዳልተዋደቅ አርበኛ እንዳልነበር እና እንደ ጠላት የምታዩት ነገር ትክክል እኮ አይደለም ብለው ይከራከሯቸዋል እና። እንደ ምን አለመታደል ነው እንዲህ አይነቱን ነገር አስቀድመን ብንሰማ ብናቀው በኢትዮጵያ ታሪክ ውስጥ ቢዘከር ተማሪዎች ሆነን ብንማረው እንዴት እድለኞች መሆን ነበር የሚል አይነት ስሜት ሪሊ ያ መጽሐፍ አንድ ቤ ሲጨርስ እስኪ ዘጠኝ መቶ አርባ ስምንት ነው መጽሐፉ ጸሐፌ ትእዛዝ ወልደ ጊዮርጊስ ተሽረው ከጽህፈት ሚኒስትርነት ወደ አርሲ ተሸኝተው ሲሄዱ ነው መጽሐፉ ያቆመው፣ እና ግን በዛ ውስጥ የነበረው ክርክር መከባበር ያን ሁሉ ስታይ በጣም የሚገርም እና ብዙ ልንማርበት እንችል የነበረ ዘውዴ ምናልባት ሀያ አምስት አመት ቀድሞ መጥተው ቢሆን ኖሮ ሀገራችን ዛሬ ያለችበት ማጥ ያድኗት ነበረው የአይነት ስሜት ነው ያለኝ። ዶክተር ሳህለ መድህን ሰርጹ እርሶ የአምባሳደር ዘውዴ ረታ የቅርብ ዘመድ መሆኖንም ተረድቻለሁ። ምናልባት የዝምድናዋን ቅርበት ይገልጹልናል። አምባሳደር ዘውዴ ረታ ለእርሶ ማን ነበሩ? ምናልባት ገና በወጣትነት በልጅነት ጊዜ የነበረውንም የሚያስታውሱት ካለ እሱንም ጨምሮ ይግለጹልን። እሺ፣ አመሰግናለሁ። አምባሳደር ዘውዴ ረታ በዝምድና ረገድ የታላቅና የታናሽ እህትማማች ልጆች ነን እና የእሳቸው እናቴ እኔ አክስት መሆናቸው ነው። ግን በቤተ ዘመድ ደረጃ ማለት ነው እና በእድሜ ትንሽ በለት ስለሚሉኝ እኔ ትምህርት ቤት ነበርኩ። ስራ ትምህርት ቤት ዘመናቸውን አላስታውስም ከታሪኩ በቀር ስራ ላይ ሆነው ልጆች ነበር። አንዳንዴ እናቴ ስታወራ ሄደን ስንጠይቃቸው ያጎት ልጅ ከእኔ እድሜ ከፍ ስለሚሉ ከእነሱ ከእሳቸው ታናና እኩዮቼ ደረጃ ነው ያው በግንኙነት ልጅ እንደሚያደርገው ሁሉ እንጂ በዚያን ዘመን እንዲህ ከፍ ባለ ደረጃ ከኔ ጋራ ምንም የምናረገው ልውውጥ የለም። ግን በቤተሰባቸው ደረጃ የተወደዱ ቀደም ብሎ ተገለጸው አባታቸው ቀኛዝማች ረታዋል ዳረጋ ይባላሉ። እናታቸው የኔ አክስት ደግሞ ወይዘሮ አፀደ ሬዴቱ ናቸው። እሳቸው በሶስተኛ ደረጃ ያሉ ልጅ ናቸው። ሁለት ታላላቅ እህቶች እና ሶስት ታናናሽ ወንድና አንድ ታናሽ ሴት ነው ያላቸው። ከአንዳቸው በቃል ሌሎቹ ሁሉም በህይወት አሉ። ያው በባለቤታቸውም ወይዘሮ ገሊላ ናቸው። ሁለት ሴቶችና አንድ ወንድ ልጅ አላቸው። በቤተሰብ ደረጃ የሚታየው ያው እንደ ቤተ ዘመድ አውራ ነው። ልክ በመጽሐፍቶቹ በውጪ በዚህ በሙያዊ ተዋጽኦ እንደሚታየው አንፃር በብዙ ነገር ይመሳሰላል። ልክ ህዝብ አሁን በአስተዋጽኦ ባረጋቸው በሙያ ኮንትሪቢሽን እንደሚወደው ሁሉ በቤተ ዘመድም ደረጃ ያለው ለሰው ሀሳቢነት የማስታወስ ችሎታዎቹ አሰባስቦ ከዘመድ ጋር የመሆን የማገናኘት የዘመዶችን ችግር የመፍታት ሌላዎቹን የመርዳት እና ይሄ ሁሉ ነገር ተሰባስበ ቤተሰብ እንደ ቤተሰብ አውራ እንደ ዘመድ አውራ የሚያየው ሰው ነበረ በሙያው ከዚያ በኋላ እንግዲህ አሁን ሁላችን እንደምናውቀው መጽሐፉ ማውጣት ከጀመረ በኋላ እኛም እንደ ማንኛውም ሰው አንበል በመጽሐፎች መረቃ በመገኘት እና ሪል ያለውን ፐርሶናሊቲ የገለጸበት ነው። በቤተሰብ አንጻር የሚታየውን በሀገር አንጻር ሰፋ ባለ ሁኔታ እንዲታይ አድርጎታል። አደከመኝ አይልም። ጊዜ የለኝም አይልም። ያሰበበትን ነገር ለመስራት ሁል ጊዜ ስራ ላይ ነው። እንደውም አሁን ቀደም ብሎ በዚህ ባለው ሰመር እዚህ ሀገር መጥቶ ነበር፣ ተገናኝተን ነበረ። እንዲ እንደው አልደቀም ወይ አንዳንዴ ደግሞ አረፍ በል ምክንያቱም ውጤቱን ሁላችን የምንጠብቀው ቢሆን ደግሞ ከጤና ጋር ነው። እውነት ግን አሁንስ ብዙ ድቅም እያለኝ ነው፣ ግን የጀመርኳትን እንደምንም ብዬ መጨረስ አለብኝ። ስለዚህ ነው እንጂ እየተሰማኝ ነው እኔም አለ። ግን ያም ሆኖ ከእድሜው ከወጣቱም ይሆን ከሽማግሌው መሆን ከሴቱ፣ ከወንዱ ሁሉንም ሰው መግባባት ችሎታ ያለው የሰውን ቀልብ የመሳብ ማለት ነው ሰዎች ያዩት ሰዎች ሁሉ እንዲወዱት የሚያደርጋቸው ጨዋታዎች፣ ቀልዶች ሁሉ በሰው ላይ ኢምፕሬሽን መጣል የሚችል በከ መን ሳይል የሚፈልገውን መረጃ ለማግኘት የሚፈልጋቸውን ነገሮች ለማድረግ ከሌላው ሰው ጋር ከአብሬ ሰው ጋር ስናስተያየው በጣም የማይደክመው እና ሁሉንም ነገር ለማድረግ ችሎታ የነበረው ሰው እንደነበረ ነው። እንግዲህ በሙያው አንጻር መቼም ሌሎች ሙያውን የተመካብረውት የሰሩት ጓደኞቹ ከኛም የበለጠ ተግባራቱን ስለሚያውቁ ያን ደግሞ ሊያብራሩት ይችላሉ። መልካም እንግዲህ መልካም ዶክተር ሳህለመድን ሰርጹ አመሰግናለሁ። ወደ አቶ ተካልኝ ገዳሙ ልለፍ። አቶ ተካልኝ እርስዎ የረዥም ዘመን የሙያ ህይወታቸውን ከሚያውቁ ሰዎች ውስጥ አንዱ ነዎት። ምናልባትም መቼ እንደተዋወቃችሁ፣ የት እንደተዋወቃችሁ የነበሩትን ሁኔታዎችም ወደኋላ መለስ ብሎ በሚያስታውስ መንገድ ቢጀምሩልን። እንዴት ነው አምባሳደር ዘውዴ ረታን የሚያስታውሷቸው? የዛን ጊዜውን ዘውዴ ረታን፣ አቶ ዘውዴ ረታን እንደ አውሮፓ አቆጣጠር ሺህ ዘጠኝ መቶ ስልሳ አንድ ስልሳ ሁለት ገደማ እንዲሁ በሩቁ እንተዋወቃለን ማለት አልችልም፣ ግን አውቀዋለሁ፣ ስላምታ እንለዋወጣለን። ብዙ ሰው በትምህርት ቤት ደረጃ ይተዋወቃል፣ አንደኛ ደረጃ፣ ሁለተኛ ደረጃ፣ ኮሌጅ ወይም ደግሞ ውጭ ሀገር አብሮ በመሄድ እኔ እና አቶ ዘውዴ እንዲህ ያለ መጀመሪያ ዕድል አልነበረንም። በትምህርት ቤት እንገናኝ እሱ ሊሴ ነው ሄደው፣ እኔ ዳግማዊ ምኒልክ፣ ከዚያ ዩኒቨርሲቲ ኮሌጅ፣ እሱ ደግሞ ፈረንሳይ ሀገር ሄደ። ወደ አሜሪካን ሀገር አንተዋወቅ ነው የተዋወቅ ነው። ከዚያ ስንመለስ ሁለታችንም ቀደም ብሎ ነው እሱ የተመለሰው እኔ የተመለስኩት ሀምሳ ሁለት ሀምሳ ሶስት የመንግስቱ ነዋይ ኩዴታ ሀምሳ ሶስት ነው። እኔ ሀምሳ ሁለት መጨረሻ ላይ ነው ኢትዮጵያ የገባሁት። ኢሲኤ ነበር የምሰራው። ከሀያ አምስት አመት በኋላ የሚነግረኝ እሱ ነው። አንድ ቀን ቢሮ መጣሁ ኢሲኤ በመልስት እንምንተዋወቅ ዘዴ ላይ ታገኛለህ። እንዲህ እንዲያል ከዚያ በኋላ ወዳጆች ያሉበት ራት ግብዣ ለማዘጋጀት ትፈልጋለሁ እና ምትመጣልኝ አልኩህ። እሺ አልከኝ፣ መጣህ። ከዚያ በኋላ አለ፣ ዝም ብዬ አንተን ስራ አከታተል ነበረ እና አንድ ደረጃ ሲደርስ ለጸሐፊ ዘር ነገር ኳቸው፣ እንዲህ ያለ ኢትዮጵያዊ ኢኮኖሚስት ይሽ ይሰራል አንድ ቦታ ቢሰጥ ጥሩ ነው አልኳቸው። ጠበቁና አንድ አመች ጊዜ ሲያገኙ ያው ተሾምክ ከዚያ በኋላ ሹመትህን የተከታተልኩ እዚህ ቦታ ብዙ አልቆየም ወይ እንዲህ እያልኩ ትንል ነበር አለ። በጊዜው እንዲህ ማንው ጻፍ ጃዝን አላውቃቸውም። እኔ ማለት አላውቃቸውም ስል እንደ ማንኛውም ኢትዮጵያዊ ጠቅላይ ሚኒስትር ስለሆኑ ደግሞ በዚህ በኤርትራ ጉዳይ የሚያደርጉት ክርክር ሁሉ በጋዜጣ ያኔ በአዲስ ዘመን ስለሚወጣ እሱን ሱ እናውቃለን፣ ግን እኔ አንድም ቀን በግንባር አግኝቻቸው አላውቅም። ያገኘኋቸው ከኢሴ የተጠርቼ እዚያ ሲሄድ ነው። እንዲሁም ስልክ የደወለልኝ ሰውዬ አቶ ተካልኝ ገዳሙ እርስዎ ነው ተራ ጸሐፊ ትእዛዝ ስለሚፈልጎት እዚህ ቀን በዚህ ሰዓት እንዲመጡ አለኝ እኔም ብሰራው ለኢትዮጵያ መንግስት አይደለም ለተባበሩት መንግስታት ነው በስም ሞክሼ ድንገት አንድ ሰው እርሻ ሚኒስቴር ወይ ገንዘብ ሚኒስቴር ተካልኝ ገዳሙ የሚባል ሰው ኖሮ እሱን ትፈልጉ ይሆናል እንጂ እኔ ጸሐፊ ነ ዝብ ሁነቱ አላቃቸው እኔን የሚፈልጉበት ምክንያት ያለ አይመስለኝ ብለዋል እርስ አቶ ተካልኝ ማለት እዚ አፍሪካ አዳራሽ ውስጥ የሚሰሩ ሰው አደሉም አለ ያው እርስዎ ነው የሚፈልጉበት ነ ሄድኩ ሄድኩ ገባው አምስት ደቂቃ አይሆንም ያነጋግሩ። ተካልኝ ገዳሙ ማለት አንተን? አዎ ጌታዬ፣ እኔ ነኝ። ምንድን ነው የምትሰራው? ይሴ እንዲህ እንዲህ እንዲህ ነው ስለው፣ ለምንድን ነው እስከዛሬ ድረስ አላወቁ? ጌታዬ፣ እሱን እንዴት አውቃለሁ? እኔ ግን አውቆታለሁ። የት ነው የምታካበኛል? አይ ሶ ያኔ ስለ ኤርትራ ጉዳይ ተባብሩት መንግስታት ውስጥ በሚከራከሩበት ጊዜ ያደረጉትን ንግግር ያደረጉትን ክርክር እና ኤርትራ ኢትዮጵያ እንዴት አንድ መሆን እንዳለባቸው የሚለውን በአዲስ ዘመን ጋዜጣ ያኔ ሴከንድሪ ስኩል ነበርኩኝ አነብ ነበር። አይ ይሄ መተዋወቅ አይባልም አሉኝ። ለዚህ ነው አሉኝ። ከዚያ በኋላ በቃ እንደው ላይ የፈልጌ ነው ትናስልኝ አሉ። አምስት ደቂቃ በኋላ ይ በጣም ገረመኝ። አንዳንድ ወዳጆችንም ጠየቅኩ። ምን ማለት ነው የኢትዮጵያ ጠቅላይ ሚኒስቴር አንድ ሰብ ጠርተው እንዲህ ሲያነጋግሩ አምስት ደቂቃ ጉዳዩን ሳይሳይ ላይ የፈልጌ ነው አይ እንግዲህ አንድ የተቋጠረ ነገር ይኖር ይሆናል። አለኛ ን ሽማግሌ ያው ከዚያ በኋላ ከዚያ በኋላ ተሾምኩ። ለካ ዘውዴ ነው። እኔ ደግሞ ማን መስለውኛል? አቶ አዲስ አውቃቸው፣ አዲስ አለማየሁ እዚህ እኔ የተባበሩት መንግስታት፣ ኒውዮርክ ስሰራ ቅደምም ሲል አውቃቸዋለሁ። አዲስ አበባ እሳቸው ውጭ ጉዳይ በነበሩ ጊዜ እንዲሁ በሩቁ አውቃቸዋለሁ። እዚህ ደግሞ ዩኤን ኒውዮርክ ስሰራ እሳቸው የኢትዮጵያ አምባሳደር ነበሩ ዩኤን ውስጥ ዲስኩርስ ያደረጉ ሲሉ እንከታተላለን፣ ቤታቸውም ይጋብዙናል። ጥቂት ኢትዮጵያውያን ነበር እና ክቡራቱ አዲስ እኔ አሁን ተሹም ያለው ኢትዮጵያ መንግስት የተሾምኩት ደግሞ በሰ ስር ነው። አንድ ድርጅት ነበር በሳቸው ስር። ምን ነው ቀደም ብለው ቢነግሩኛቸም ይህን ስራ የስሩት ሰው ይመስሉኛል፣ አልካቸው። አይ ተካልኝ፣ ወቀሳውም ሆነ ምስጋናው እኔን አይመለከትም አሉ። ሌላ ሰው ነው በመምጣት ደስ ይለኛል። እኔ ያደለሁም እንትን ያልኩት አሉ። እንግዲህ ዘውዴ ነው ማለት ነው እና ዘብዴን እንግዲህ ያወቁት ከዚያ ጊዜ ጀምሮ ነው። አዲስ አበባም በመንግስት መስሪያ ቤት ሳለ ይመጣል። አንድ ቀን አንድ ቀን ትፍሽ ብሎ አቅም እኔ ነኝ ሳፊት ጋር ያስነበር ጭራሽ በጭራሽ እሳቸው የማይናገሩ እሱ አይናገር እና ያው ተለያየን እንግዲህ ሳፊት መንግስታቸው ሪዛይን ካደረገ በኋላ ያው የምታውቁት ታሪክ ተከሰተ። እኔም ከኢትዮጵያ ወጣሁ። ዘውዴ ረታ አምባሳደር ነበር። ከዚያ ወጥቶ ኢፋድ ይገባል። ከዚያ በኋላ ነው እንግዲህ ግንኙነታችንን ያደስነው እና አቢጃን ነበርኩን የአፍሪካ ልማት ባንክ ምሰራበት ጊዜ አንድ ቀን ረፍት መጥቶ እዚያ ተገናኘን። እዚያ ሳለሁ ነው ይሄን የሚነግረኝ ይሄን ታሪክ የተረዱ ከአምስት ዓመት በኋላ ነው። ይሄ በጣም የሚያስገርምም የተለየ ስሜትም የሚያጭር ነው። ስለ ማንነታቸውም የሚያጎላና የሚያሳይ ይመስለኛል። ከእርሶ ጋር የተለየ ዝምድና ወይም የተለየ ወዳጅነት ለእርሶ ጥቅም በሚል በተገደበ መንፈስ ሳይሆን የሚሰሩትን ስራ ለሀገር ይጠቅማል በሚል ተነሳስቶ ከማድረግ ባሻገር እኔ ያደረግኩልህ የሚለው ስሜት ፈጽሞ እንደሌለ ያስታውቃል። በጊዜው እርስዎ ሳያውቁት ያን ያህል ከቆየ በኋላ መረዳቱ በትክክል የሚያሳይ ይመስለኛል። አቶ ተካልኝ እንደው በአጭሩ በጥቂት ቃላት የሚገልጹት ታሪክ ነገር እንደሚያውቁት እንደ ታሪክ ጸሐፊው እይታም እንዳመጣጡም ሊገደብ ይችላል የሚል ሀሳብ ብዙ ጊዜ ያነጋግራል የታሪክ ተመራማሪዎችንና፣ እርስዎ ባለፉበት ህይወት የተጋራችሁትም አለ። ያ ዘመን እሳቸው የሚጠርኩትና የአጻጻፍ ስልታቸውን ሳይሆን ለታሪኩ የመገዛታቸውን ሁኔታ እንዴት ይገመግሙታል? ምን ያህል ሚዛናዊ ናቸው? እንግዲህ ማልችለውን ምንድነው የሚለው ፍሬንች ሆምወርክ ነው የሰጠኝ። ቃ ነገር ግን ሞክራለሁ። ወገናዊነት የለውም ስላልከው ወገናዊነት እንግዲህ አንዳንድ ሰዎች ዘውዴ እኮ የእነ መኮንን ሀብተወልድ ወገን ነው የእነ ጸሐፊ ትዕዛዝ አክሊሉ፣ ስለዚህ ታሪክን የሚጽፈው በእነሱ በኩል የሆነውን ነው እንጂ ሌላውን ይሄን ግድ የለው አንዳንድ ሰዎች እንደዚህ የድሮ ሰዎች ናቸው ሀሳብ የሰነዘሩ ይመስለኛል። እኔ እንደደረስኩበት ይሄ በጣም የተሳሳተ ነው። ዘብዴን ቅድም እንደጠቀስኩልን ለረጅም ጊዜ ነው የማውቀው። ሳውቀው ሆነ ሚዛናዊ የሆነ አይምሮ ነው ያለው፣ ሁልጊዜ እውነቱን የመፈለግ እና አንድ ምሳሌ ልስ መዚህ ላይ ያቆማለሁ ጸሐፊ ትዕዛዝ ወልደ ጊዮርጊስ መጨረሻ ላይ እነ መንግስቱ ኃይለማርያም ስልጣን ከያዙ በኋላ ያው ትንሽ ቀደም ብሎ ነው ይመስለኛል፣ ብቻ አቤቱ እንደፈረዳ ታመው እንግሊዝ ሀገር ይሄዳሉ አቂም ቤት ይገባሉ። ዘውዴ ያን ጊዜ ያው ፈረንጅ ሀገር ነበር ሮም። ይህን ሲሰማ የሚጠይቃቸው ይሄዳል። እዚያ ሄዶ ሳለ እንደ ሰላምታ ከተለዋወጡ በኋላ ትንሽ ቆይቶ፣ ክቡር ጸሐፊ ትእዛዝ፣ አንድ ያሰብኩት ነገር አለ የኢትዮጵያን ታሪክ በጃንሆይ ጊዜ የነበረውን ታሪክ እንደው መጽሐፍ መልክ ለማውጣት እፈልጋለሁ እና በእና መኮን በኩል ያለውን በሌላውም ያለውን የተቻለውን ያህል አውቃለሁ። ሰብስቤ ያለሁ ቃለመጠየቅ የሚያረቁ መረጃ አግኝቻለሁ። በእርሶ በኩል ያለውን ቢነግሩኝ አላቸው። ናቸው አዳመጡ። አዳመጡ፣ ዘውዴ፣ ያሰፈው ነገር መቼም ጥሩ ነው፣ ደሚቃናልህ ደግሞ ተስፋ አለኝ። እኔም በተመለከተ ግን አየህ፣ ታሪክ የሚጻፈው የእነ መኮንና ተወልድን አንተ ስትጽፍ መጀመሪያ ያምርብሃል፣ ደግሞ ትክክለኛውም እሱ ነው። የኔን ደግሞ አንድ የኔ ወገን የሆነ ሌላ ጸሐፊ እናንተ ያለ ጸሐፊ ይጽፋል። በእኔ በኩል ያለውን ታሪክ በዚያን ጊዜ የተከናወነውን እና እነዚህ ሁለት ወገን የተጻፉትን መጽሐፍቶች ያይና የታሪክ ወር የሆነው ሁሉ ከዚያ የሚመስለውን ትክክለኛ የሚመስለውን ይጽፋል። የኔንማ መጽሐፍ አይሆንልህም ይሉታል። እና በዚህ ያዝናል ዘውዴ። እና አይተባበሩትም እሳቸውም እንዳስቡት ፕሮግራማቸው ሳይፈጽሙላቸው ይሞታሉ ያው አርጅተው ነበር በዚያ ጊዜ አሁን ዘውዴ ሲጽፍ እንግዲህ ና ሁላችሁ ምስክር ናችሁ በሶስተኛው መጽሐፉ ላይ ወልደ ጊዮርጊስ ወልደ ሀይልስ ና መኮንን ሀብተወልድ የቱን ያህል አብረው ይሰሩ እንደነበረ የት ቦታ ሊለያዩ እንደቻሉ በተለይ ደግሞ ጸሐፌ ትእዛዝ ወልደ ጊዮርጊስ በጃኔ ዘመነ መንግስት ጊዜ ያደረጉትን አስተዋጽኦ እንዴት አድርጎ አድንቆ ጽፏል ያን የወልደ ጊዮርጊስን ታሪክ ከዘውዴ መጽሐፍ ያነበበ ሰው ያደንቃቸዋል፣ ወልድ ጊዮርጊስ እንጂ አይኮንናቸው። ጸሐፊ ትዕዛዝ ወልድ ጊዮርጊስ ማይሞቱ ኖሮ እና ይሄን ቢያዩ ኖሮ፣ አይ እንደዚህ ያለ ሰው መሆን መጫወቁ ለካ ሚዛናዊ ተሳስቻለሁ። እኔ እኮ የኔን ታሪክ የምታበላሽ ስለኝ ነው እንጂ ቢያፍ ይሄን ማባውቅ ኖሮ ተባብርህ ነበር ይሉት ነበር ብዬ ራሴ እገምታለሁ። በእውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውድ የረታ ሕይወትና ስራዎች ዙሪያ የጀመርነው ወግ አልተቋጨም። በሌላ ፕሮግራም እንመለስበታለን። የታሪክ አባቱን ድምጾች እናመጣናም ስለ ታሪክ በታሪክ ጥቂት እንደምማለን። አድማጮች አሁን ከአቶ ዘውዴ ረታ ጋር ከዚህ ቀደም ካደረግናቸው በርካታ ቃለምልልሶች ያንዱን ከድምፅ ማህደራችን እንዋስ። በቅርቡ ለንባብ የበቃው የታሪክ መጽሐፍ የቀዳማዊ ኃይለ ሥላሴ መንግሥት የመጽሐፋቸው ርዕስ ነው። ዳጎስ ያሉ ገጾች ያሉትና የቀዳማዊ ኃይለ ሥላሴን አስተዳደር የመጀመሪያ 25 ዓመታት የኢትዮጵያ ታሪክ የሚዳስሰው የመጽሐፉ ደራሲ አቶ ዘውዴ የረታ ቀደም ብለን በመግቢያችን እንዳስተዋወቅ ነው። የምሽቱ የባህልና ማኅበረሰብ ፕሮግራም አዘጋጁ አሉላ ከበደ ነው። አሉላ፣ መስመሩ ያንተና የእንግዳ ነው። አመሰግናለሁ ሰለሞን። እንግዳ ይልቀበል የቀድሞ አምባሳደርና ጋዜጠኛ፣ ቆየት ብለን ከምናስተዋውቃቸው የአገልግሎት መታወቂያዎቻቸው ጥቂቶቹ ናቸው። አቶ ዘውዴ ረታ ይባላሉ። በቅድሚያ እንኳን ደህና መጡ። በጣም አመሰግናለሁ። ወደዚህ የተከበረ ቦታ ስመጣ በጣም ደስ ብሎኝ ነው። ከዚህ በፊትም አንድ ጊዜ የዛሬ አስራ ሁለት አመት የኤርትራን መጽሐፍ ባዘጋጀው ጊዜ እድል አግኝቻለሁ። ያንን መልካም ሁኔታ አስታውሳለሁ። በዚህ ሰዓት የሚሰሙ አድማጮች፣ በተለይ ደግሞ ከመጽሐፉ ይዘትና አቀራረብ አንጻር ለማየት አምባሳደር ዘውዴ ረታ እርስዎም በአግባቡ ላስተዋውቅ። በጋዜጠኝነት የመንግስት ዜና ጋዜጣ፣ የራዲዮ ዜና አቅራቢነትን ጨምሮ በተለያዩ ኃላፊነቶች ጭምር ሰርተዋል። የማስታወቂያ ሚኒስቴር ረዳት ሚኒስትር ነበሩ። የዜና አገልግሎት ዋና ስራ አስኪያጅ ብሎም የፓን አፍሪካ ኒውስ ኤጀንሲ ማህበር ፕሬዚዳንትነት ድረስ ሰርተዋል። በዲፕሎማሲው ዘርፍ በፓሪስ የኢትዮጵያ ኤምባሲ ሚኒስትር ካውንስል ነበሩ። የውጭ ጉዳይ ሚኒስትርና በሮምና በቱኒዚያም በአምባሳደርነት አገልግለዋል። ዛሬ መነሻችን የቀዳማዊ ኃይለ ስላሴ ዘመነ መንግስት በኢትዮጵያ አቆጣጠር ከ1923 እስከ 1948 የሚል 809 ገጾች ያሉት ብዙ ታሪኮችን የሚመለከት ግዙፍ መጽሐፍ ነው። በዘመናት ውስጥ የሚያመላልስ ይመስላል። ከጥንስሱ እንመልከት። ይሄ መጽሐፍ እንዴት ተጻፈ? እንዴት ተደረሰ? ይህን መጽሐፍ እንደሚያውቁት ማዘጋጀቴ በፊት መጀመሪያ ያው የኤርትራን ጉዳይ ጽፌ ነበር ኤርትራን ጉዳይ የጻፍኩት ኤርትራውያን ወንድሞቻችን እንደምን ባለ ሁኔታ ከኢትዮጵያ ጋር እንደተዋሃዱና አብረው የአስር ዓመት የፌዴሬሽን አስተዳደር ኤክስፔሪያንስ እንዳገኙ እና ያም ፌዴሬሽን እንደምን እንደፈረሰ የኢትዮጵያ ሕዝብና የኤርትራ ሕዝብ በሚገባ እንዲያውቁት በማሰብ የታመኑ ትክክለኛ የሆኑ ሰነዶችን ይዤ በአምስት መቶ ሀምሳ ገጽ ያንን መጽሐፍ አዘጋጅቼ ነበር። መጽሐፉ እስከ ዛሬ ድረስ ተፈላጊነቱን አላቆመም። በተቻለ መጠን አሁንም ብዙ የሚጠይቁ ስላሉ ምናልባትም እንደገና ደጋግሞ የማሳተም ኃላፊነት ሊመጣ ይችላል ብዬ አስባለሁ። ከዚያ በኋላ ተፈሪ መኮንን የሚባለውን መጽሐፍ ጻፍኩ። ተፈሪ መኮንን ምንድን ነው? ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ከመሆናቸው በፊት ከተወለዱበት ከአገረ ገዥነት አንስቶ በአልጋ አዋራሽነት አልፎ ንጉሠ ነገሥት ለመሆን እስከ በቁበት ጊዜ ድረስ ያለውን በዘመኑ የነበረውን የመንግሥት አስተዳደር የልጅያሱን ዘመን ቀጥሎም ደግሞ የ ንግሥተ ነገሥታት ዘውዲቱ ሚኒልክን ዘመን በተቻለ መጠን የማውቀውንና ያገኘሁትን ለማቅረብ ቻልኩ ያን ጊዜ ይህን መጽሐፍ ሳቀርብ ለኢትዮጵያ ህዝብ ቃል የሰጠሁት ከዚያ በኋላ የቀዳማዊ ኃይለ ሥላሴን መንግስት ታሪክ እጽፋለሁ ብዬ ነው ይህንን የተናገርኩት የዛሬ ሰባት አመት ነው እና ምንም አንዳንድ ችግር ቢያጋጥመኝ በጤናም በሌላም ረገድ እንደምንም ታግዬ ይህን መጽሐፍ ንጉሠ ነገሥቱ ከነገሱበት ከሺ ዘጠኝ መቶ በኢትዮጵያ አቆጣጠር ሀያ ሶስት እስከ ሺ ዘጠኝ መቶ አርባ ስምንት አመተ ምህረት ድረስ የሀያ አምስት አመታቱን ታሪክ አሟልቼ ለማቅረብ ሞክሬያል። ከዚህ ደግሞ ሌላ የምትጠየቀው ይኖራል። ምክንያቱም የንጉሠ ነገሥቱ ዘመናቸውን ፈጽመው ከዚህ ዓለም እስከ የሄዱበት ጊዜ ድረስ ያለውን እንድጽፍ ብዙዎቹ ወዳጅ በመላው የኢትዮጵያውያን አንባቢዎች ይጠይቃሉ። ይህንን ለመፈጸም ተስፋ አርጋለሁ። ሌላ የህይወት ምዕራፍ የሚያነጋግሩ ብዙ ታሪኮች የቀሩት በተለይም የስልሳዎቹ ያሉበትን ታሪክ እንደሚጽፉ መጽሐፎ ምረቃ በተካሄደበት ስነስርዓት ላይ ያነሱትን በዘገባችን ተመልክተናል። መጽሐፎ መግቢያ ላይ የምናያቸውን ምዕራፎች እንመልከት። የመጀመሪያው ህገ መንግስት ምናልባትም በሚያስገርም መልኩ በሐምሌ 9923 ነው የጸደቀው፣ ከእሳቸው ወደ ስልጣን መምጣት ጋር አብረው የመጣ መሆኑን ያመለክታል። የመጀመሪያው ፓርላማ በጥቅምት 23 1924 ነው የተከፈተው። እስኪ የነኚህን በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ከዘመናዊ ስልጣኔ ጋር ተያይዘው የሚታዩ ነገሮች በዚያ ጊዜ መደረግ መከሰት እንዴት እውን እንደሆነ ያስረዱን። ቀዳማዊ ኃይለ ስላሴ የኢትዮጵያ ንጉሠ ነገሥት ሆነው የሚኒልክን ስልጣን ሲይዙ እኔ የሚኒሊክን ስልጣን ነው የምለው ምክንያቱም ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ከሞቱ በኋላ ወይም ከስልጣን ከወጡ በኋላ ልጅያሱ ልጅያሱ የተባሉ እያሱ አገሩን እንዲሁ በማስተዳደር ነበር እንጂ ንጉሠ ነገሥት አልነበሩም። የንጉሠ ነገሥትነት ደግሞ ዘውድ አልጫኑ ከሳቸው በኋላ ደግሞ ልጃቸው በቀጥታ የሚወለዱት ልጃቸው ወይዘሮ ዘውዲቱ ሚኒሊክ ንግስተ ነገስታት ዘውዲቱ ተብለው የአባታቸውን ወንበር ቢረከቡም በስልጣን ረገድ የተሟላ ኃላፊነት አልነበራቸውም። ምክንያቱም ልጅ እያሱን ከስልጣን አውርደው ንግስተ ነገስታት ዘውዲቱን ንግስት ብለው ተፈሪ መኮንንን አልጋዋራሽ ለማድረግ የወሰኑት የኢትዮጵያ መኳንንትና መሳፍንት በስብሰባ ተወያይተው ያደረጉት ውሳኔ ንግስቲቱ ይነግሳሉ፣ የኢትዮጵያ ሕዝብ እንደ ራሴ ናቸው፣ ተፈሪ መኮንን ግን እንደ ጠቅላይ ሚኒስትር መንግስቱን ይመራሉ ተብሎ የተለየ ስልጣን ተሰጥቷቸዋል። ስለዚህ ተፈሪ መኮንን የኢትዮጵያ ንጉሠ ነገሥት ባለሙሉ ስልጣን እንደ ራሴና አልጋዋራሽ ለአስራ አራት አመታት በዚያ አቋም ስለሆነ የተካሄደው የተሟላ አልነበረም እና ስለዚህ ከ1923 አመተ ምህረት የሚኒሊክን ስልጣን ባልጋ በዘውድም በስልጣኑም አዋህደው የያዙት ቀዳማዊ ኃይለ ሥላሴ ስለሆኑ የሚኒሊክ ስልጣን ወራሽ ብዬ መግቢያ የሰጠውት በዚህ ምክንያት አድማጮች አሁን ቀደም ብለን ካስተዋወቅናቸው አንድ እንግዳችን ጋር ወደሚኖረን የራዲዮ መጽሔት ወግ ነው የምናመራው። ቀደም ብለን እንደጠቆምነውም ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በሥነ ጥበብ፣ ፍልስፍናና ሌሎች ርዕሰ ጉዳዮች ዙሪያ በሚሰጧቸው ከፍ ያለ ግምት የሚቸሩ አስተያየቶቻቸውም ይታወቃሉ። መጋቤ ሀዲስ እሸቱ አለማየሁ ይባላሉ። የዓይን ብርሃናቸውን ገና በልጅነታቸው ያጡት መጋቤ ሐዲስ እሸቱ ይበልጡን ህይወታቸውን መንፈሳዊ ትምህርት በመቅሰም ነው ያሳለፉት። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር ናቸው። ባለፈው ሐሙስ በባህልና ማኅበረሰብ ፕሮግራማችን በነበረን ምጥን ወግ በተለይ በጥበብና በሐሳብ ዙሪያ ጀመር ያደረግነውን በመጨረሻው ባነሳናት አንዲት ጥያቄ ነው የምንደረደረው። መለስ ብለን እናስታውሳችሁ። የሀሳብ ነገር ካበቃለት መጋቢ አዲስን በስነ ስርአቱ፣ አንቱ ንበል እንጂ በእድሜ በጣም ታናሼ እንደሚሆን ጥርጥር የለኝም። በመንፈሳዊ ህይወት በጣም የጠለቀና ጥሩ እውቀት ያላቸው ሰው አርገን እናይና ሌሎች እንደሳቸው የቤተ ክርስቲያን አባቶችን አምጥተን እኩል ለማቆም እኔ ይቸገራሉ። ለምን ብትል መጋቢ አዲስ ቤቱ በአለማዊው፣ በፖለቲካ፣ በሌላ በተለያየ መንገድ ሰፊ ነው። አሁን አንድ ሰው ድንገት አይቶ መጋቢ አዲስን መንፈሳዊ ናቸው ለማለት ወይም ደግሞ የቤተ ክህነት ሰው ለማለት አልችልም። ሁሉም ጋር አሉ እና ህይወቱን በመንፈሳዊ ህይወት ውስጥ ለመክተት እና በዛ ለመሰማራት፣ ለሌላ አይነት ሙያ የተመቻቹ ሰው ነዎት የሚል ግምት አለ። ጥያቄ ወደ ግልጾ እንደ አላቅም ገብቶኛል። እንግዲህ በመጀመሪያ ደረጃ እኔ መረጃ አልነቅም። መጻሕፍትን ሳነብ ሳስነብብ ለሁለት ነገር ነው የማነባቸው። በሁለት ከፍዬ ለጠቅላላ እውቀት የማነባቸው አሉኝ፣ ለህይወት መመሪያ የማነባቸው አሉኝ። የሃይማኖት መጻሕፍትን እኔ ለጠቅላላ እውቀት አላነባቸውም። የህይወት መመሪያ ናቸው። መጽደቂያዊ፣ መኮነኛዊ መግቢያ መውጫ ናቸው። ከሞት ወደ ላለው ህይወት፣ ከመቃበር ወደ ላለው ትንሣኤ እንደ ማረጋገጫ ሰነዶቻችን ናቸው። በዛ ላይ ለጠቅላላ እውቀት ነው ብለ ያን መውሰድ ከባድ ነው። ከዛ ውጭ ባለው ግን ቅድም የመነሻው ላይ ተናግራል። አሁን ዓለም ላይ የመረጃ ችግር የለም እንደምታውቀው ብዙ መጽሐፍት ይታተማሉ። ቲያትሮቹ፣ ፊልሞቹ፣ ግጥሞቹ፣ ልቦወለዶቹ እነዛ ሁሉ አስተሳሰብን ያዳብሩታል። ዛሬ አዲስ አበባ ሁለት መቶ ብር ይዘህ ብትወጣ ብዙ መጽሐፍት ከገበያ ሸምተህ መግባት። እነዚያ መጽሐፍት ደግሞ ሰው መቼም አስመጭና ላኪ ነው ብዬ አምናለሁ እኔ። በጆሮ ያስገባል በአንደበቱ ይልካል። በ በጆሮ የገባው ነው በአንደበት የሚወጣው። ውጤቶቻችን መቼም እንደምታውቀው በጣም በተራ ቋንቋ እንግለጠው ከተባለ ሂደትና ውጤት አለው አይደለም? በጆሮ የገባው በአንድ በቱ ይወጣል። ንግግሬ ይወፍራል፣ ይገዝፋል። አሁን ሳያነቡ የሚያወሩትን ሰዎች ከንግግራቸው ታውቀዋለህ። ምክንያቱም መቼም የበላ ሰው በፊቱ ይባላላል፣ ያነበበ ደግሞ በአንድ በቱ ይታወቃል ብዬ አምናለሁኝ እኔ። ስለዚህ እኔ በቤተስያን ትምህርት እኔ ከስምንት ዓመቴ ጀምሬ በቤተስያን ትምህርት ነው ያሳለፍኩት። ለዘመናዊ ነገር ቅርብ ነኝ ይ ምናልባት መረጃ ስለማንቅ ይመስለኛል። መረጃ ንቅ ያላቅም እኔ ለምሳሌ የሙዚቃ ሰዎች፣ የኪነ ጥበብ ሰዎች፣ የፊልም ሰዎች፣ የቲያትር ሰዎች፣ ጋዜጠኞች በጣም የቅርብ ወዳጆች አሉኝ። ከነዛ ሰዎች ጋር ስገን በነዛ ልክ ለክች ነው የማወራው እኔ አንድ የሰማኒያ አመት ሽማግሌ ባገኝና የአርባ አመት ጎርማሳ ብታገኝ እኩ ልታወራቸው አልችል። ደብዳቤ እኳ ብትጽፍ አንድ አይነት አይደለም። የሀያ ዓመት ወጣት ሴት ብታገኝና የስልሳ ዓመት እናት ብታገኝ ብጫቸውም አንድ አይነት አለም እቃ ለመግዛት ቢገቡ እኮ ወጣቷ ድምቀቱ ላይ የአሮጌቷ ሙቀቱ ላይ ያተኩራሉ። የታወቀ ነገር ስለዚህ፣ ቅርብ ነው ምሳሌ ይሄ ነው። እንግዲህ እኔ ይመስለኛል በትክል መልሸል እንደሆነ አላውቅም። አይ ደ ወደ መንፈሳዊ ህይወት እንዴት ላይ በዛው አሁን በተለያየ ፕሮግራም ላይ አይቻቸዋለሁ ተጋብዘው ንግግር ሲያደረጉ መዝናኛ ፕሮግራም ላይ ይቀርባሉ። አሁን አንድ የቤተ ክህነት ሊቅ መዝናኛ ፕሮግራም ላይ የሚቀርቦ ህዝብ በተሰበሰበት ሲያዝናና ቀልድ እየተናገሩ ለዛ ያለው ቀልድ ወግ እያወጉ አልጠብቅም ከአንድ የቤተ ክህነት ሊቅና አሁን ገባኝ እሱም ማለት ነው ተረድቻለሁኝ። እንግዲህ እኔ በመጀመሪያ ደረጃ እስካሁን ድረስ እ ብዙ ሚዲያዎችም ላይ የተናገርኩት ነገር በሃይማኖቱ ውስጥ ያሉ ጥበቦች ተፈልፍለው ተፈንቅለው ተበጥረው ለህዝብ መድረስ አልቻሉም ብያምናለሁ እኔ እኔ ለምሳሌ አሁን በየሚዲያው የማቀርባቸው በየሬዲዮን የማቀርባቸው እንትኖች እኔ የትም ዩኒቨርሲቲ ገብቼ ስነ ጽሁፍ አልተማርኩም። ነገር ግን ስነ ጽሁፍ ገብቼ በዲግሪ ደረጃ አልማር እንጂ ቅኔ ቤት መዝናኛው አለ መመራመሪያው አለ፣ መሳቂያው አለ፣ ማልቀሻው አለ። ሁሉም ነገር ተቀምሞ ተቀምጧል እዛ። በፈርጅ በፈርጁ የማድረግ ጉዳይ ነው። አንዳንድ ጊዜ ሙያ ማለት እኮ ዶሮ ፈጣሪ ማለት አይደለም። አለ ዶሮውን ቅርጽ ማስያዝ ነው፣ እኔ ሲገባኝ። ቅቤውን፣ ሽንኩርቱን፣ ምኑን ቅርጻ ይዛ እገሊት ባለሙያና ስትል ዶሮ ፈጥራልች እያልክ አይደለም ያለውን ቅርጽ እያስያዘች ነው ማለት ነው። እንጀራው አይናማ ነው ማለት የጤፍ ፈጣሪነት ማለት አይደለም። ጤፉን ግን ቅርጻ ይዘዋለች። በሰነፏና በባለሙያዋ ሴት መካከል ያለው ልዩነት ጤፍን የመፍጠርና ያለመፍጠር ጉዳይ አይደለም። ጤፍን ቅርጽ የማስያዝ ያለማስያዝ ጉዳይ ነው ብዬ አምናለሁ። ስለዚህ ቅኔ ቤት ሁሉም ነገር አለ። የሚያስቅ ነገር አለ። እኔ በእውነት በቅኔ ቤት የነበሩ ቀልዶች፣ አስቂ ነገሮች፣ ምርምሮች፣ ፍልስፍናዎች ወደፊት ለፊት መጥተው ህዝቡ ሰምቷቸው ቢሆን እኔ በእውነት በዚህ ዘመን ያሉ ኮሜዲያንስ እንጀራቸው ለበለጸጉ ነበር። እንጀራቸው አንደኛ፣ እንጀራቸው አደጋ ላይ ሁለተኛ ደግሞ ቢጠቀሙበት ደግሞ የበለጸገ ያደገ አስተሳሰብ በኢትዮጵያ ሕዝብ ልክ የተሰፋ አሁን ብዙ ጊዜ የምዕራቡ ዓለም ተጽዕኖ አለብን ታውቃለን። በሁሉም መረገድ መቸሚያን ሳንክድ መናገር መቻል አለብን። ለምንድን ነው ስለ እኔ የኛ የምንላቸውን ለምን ቆፍረን አላወጣናቸው? በመድኃኒቱ ቅመማ፣ በከዋክብቱ፣ በስነ ጽሁፉ፣ በኪነ ጥበቡ ለምሳሌ ዘመናዊ የኢትዮጵያ ስነ ጽሁፍ የተጀመረው አሁን ቅርብ ጊዜ ጦቢያ የሚባል በአፈወርቅ ገብረየሱ የሚባል ስሰሙት የኖራችሁት ነው አይደል? እኔ በዛውን ለምሳሌ አልስመመም። ምክንያቱም ከዛ በፊት የተጻፉ ኢትዮጵያ የምንላት የአማርኛዋን ብቻ ነው ወይ? የግዙ አስ በግዝ ቋንቋ የተጻፉ ሌሎች በርካታ ስራዎች አሉ በ14ተኛው መቶ አሁን በቀደም አንድ ቦታ ማቅርብ ይዋለሁ በ14ተኛው መቶ ክፍለ ዘመን ርቱዐ ሃይማኖት የሚባል በግዝ ቋንቋ የተጻፈ መጽሐፍ አለ እዛ ላይ የሚገርም ነገር ሊቁ ሰይጣንንና ሞትን ያወያያቸዋል እንግዲህ ሁለቱም በክርስቶስ ላይ የሚማከሩበት ሰይጣን ሞትን እንዴት ይሄ ነገር ይሄ ነገር ለአንተ አስኪ ነው በቀደም አላዛርን ገደል አስነሳብህ የኢያይሮስ ልጅ ገደል ካስነሳብህ እኔንም ደግሞ ከየሰው ላይ እያስወጣ ይኸው እያሳደደው። ስለዚህ ችግራችን ተመሳሳይ ስለሆነ ተመሳሳይ መፍትሄ ለምን አንወስድም? እንግዲህ ልብ ሞትን ገጸ ባህሪ ፈጥሮ በሰው ቋንቋ ማናገር ቀላል ነገር አለ። የማጽሁፍ ነው ምንድን ነው? እርቱ ሃይማኖት ነው። እንግዲህ አንዳንድ ሊቃውንት የአባየ ሪዘጋ ስጨን ይላሉ። የድሮ ሊቃውንት ምን ችግር አለ መሰለህ፣ በቤተ ክርስቲያን ጽሁፋቸውን ሲጽፉ መግቢያው ላይ ሶስት ነገር ይጠቀማሉ። ስማቸውን አይጠቅሱም። መግቢያው ላይ ግምን ይላሉ። ይሄ መጽሐፍ ህጹጽ አይምሮ፣ ንኡሰ ምግባር፣ እርቱ ሃይማኖት ከሆንኩት ከኔላ ምን ማለት ህጹጽ አይምሮ ማለት እውቀትታናሽ ታናሽ ማለት ነው። ንኡሰ ምግባር ማለት በጎ ስራ የሌለኝ ማለት ነው። እርቱ ሃይማኖት ማለት ግን በሃይማኖት ድርድር ስለማያስፈልገው ቀጥተኛ ሃይማኖት ያለኝ ማለት ነው እና ስማቸውን ይደብቁና ሀሳቡን የሚያቆዩን ናይ በጣም ጥናት ይጠይቃል። በተቀለሰም ነው የሚገልጹት ግን መጽሐፉን ወዲህ ዘመን ማምጣቶ እሱን ነው የምልህ እኔ። ሌላው የሮሜ መልእክት ትርጓሜ አለ። አሁን በጥንት በአስራ አምስት በአስራ አራት አካባቢ የተተረጎመ የእኛ ሊቃውንት በምን አደንቃችኋለሁ መሰለህ? አሁን እነ ዮሐንስ አፈወርቅ እነ ቄርሎስ እነ አትናቴዎስ እነ ኤጲፋኔዎስ እነ ዲዮስቆሮስ ቆሮስ እነ ሊቃውንት የውጭ ሊቃውንት ናቸው። የእኛ ሊቃውንት ግን የእነዚያን ሰዎች ጽሑፍ ወደ ኢትዮጵያ ሲያመጡት ኢትዮጵያዊ ለዛ ይሰጡታል ኢትዮጵያዊ ኢትዮጵያ ያጠምቁታል አንድም ከአንድ ቦታ ምዳኔ ሲናገር ሰምቸዋል። ያጠምቁታል ስሙን ኢትዮጵያዊ ቅርጽ እንዲ ያረጉታል። ይሄ በእውነቱ የዛሬ ዓለም በእውነቱ ችን የናንተ ሀገር ክርስቶፎስ ኮሎምቦስ ከማግኘቱ በፊት እኔ የርቀትና ፍልስፍና ሲደረግ ነበር። እኔ በጣም አዝናለሁኝ። ያች ታላቅና ገናና ሀገር ዛሬ ከአሜሪካ አብነት ጥቅስ አሜሪካን ስታደርግ በጣም ነው ማዝ ነው። እና እዛ ላይ ገጸ ባህሪ የፈጥረው መቸቱን ይሄ ስለ ስነ ጽሁፍ የተጻፉ ጽሁፎች አሉ አይደለ እነዚያን በዩኒቨርሲቲ የሚሰጡትን አንድ የስነ ጽሁፍ አላባውያን የሚል ጽሁፍ አይቼ ነበር አንድ ጊዜ። እዛ ላይ የተሰጡትን የስነ ጽሁፍ መለኪያዎች ያ ጽሁፍ አሟልቷል። የሚገርም ለምሳሌ ቅኔ አሁን ምግብ ግጥም እምቅ ነው አይተርክም ነው የሚባለው አይደል? አሁን ቅኔ የቤት ስንሰማ የኖርነው ነው። በኋላ ሰዎች በስነ ጽሁፍ ትምህርት ቤት ሲዋሩ የሰማ ነው። በቃ አሁን ቅኔ አይተርክም እምቅ ነው፣ ነጋሪ አይደለም፣ ተራኪ አይደለም፣ ጠቋሚ ነው። አሁን የቅኔ ቤት ስንል የኖር ነው ነው። ስለዚህ ቅድም አዲሱ ለጠየቀኝ ጥያቄ ውስጥ ያለውን ወደ ፊት ማምጣቴ ነው ትንሽ ረዳ ብዬ አምናለሁ። ግሩም ነው። አዲስ ነገር አላመጣ ብዙ ሊያነጋግር የሚችል በርካታ ሀሳቦችን ነው ያነሱት መጋቤ ሐዲስ እሸቱ። ይሄ ምናልባትም እንደኔ ላለው ከርቀት ተመልካች የኪነ ጥበቡንና ሌላውን ጥበባዊ ስራዎች በቅርበት ለሚመለከት ሰው የመንፈሳዊውን አስተምህሮ ሊደርስ በሚችልበት አጋጣሚ ሁሉ መጠቀምን መከፈትንም የሚያሳይ ይመስለኛል። እንደ ትልቅ ነገር ነው ማየው። አለመዝጋት ምለው ይህንን ነው። ብዙውን ጊዜ ኔ እኔ ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ሌሎችም የባህል ሃይማኖቶች አሉ። እነዛ ውስጥ እኔ በቀደም ኑረዲን ኢሳን ታውቀው ከሆነ አላቃል ገጣሚው፣ እሱን ስልኩን አግኝቼ ደውዬለት ነበር እና በጣም ነው ደስ ያለኝ፣ እንዴት በምን አይነት አክብሮት ስልኩን እንዳነጋገረኝ። ና ይሄ ነው አሁን ኢትዮጵያዊነትህ። ለእስልምናው መስጊድ ትሄዳለህ፣ ቁርአን ታነባለህ፣ ለክርስትናው ቤተክርስቲያን ትሄዳለህ፣ መጽሐፍ ቅዱስ ታነባለህ። ከዚህ ውጭ እንደ ሰውነት በሚያገናኙ ነገሮች ለምንድን መግባባት ያልቻል ነው? ይሄንን ነው አሁን አሁን በቅኔ ቤት ያለውን ሀሳብ ሳቀርብ እኔ አንድ ሙስሊም ወይም አንድ ሌላ ከኦርቶዶክስ ተዋሕዶ ቤተሰብ ውጭ የሆነ ሰው ጆሮውን ከፍቶ ሊሰማኝ ይገባል። እንደገና ደግሞ በእስልምና ውስጥ ያሉ አሁን የመንዙማ ግጥሞች አሉ። ታቅ እንደሆነ አሁን በጣም ድምፃዊ ሰው እያለ ስማቸውን አላስታውሳቸውም ማን እንደሆኑ በጣም የቆዩ ናቸው። እሳቸው የሚገጥሙትን ግጥም መዙሞ ስሰ በጣም የሚገርመኝ ፍልስፍና ነው፣ ምርምር ነው። ስለዚህ ለምንድን ነው አንድ ሙስሊም ቅኔ ቤት ያለውን ፍልስፍና ለምንድ የማይማረው? አንድ ክርስቲያን ቁርን ውስጥ ያለው ፍልስፍ ለምንድ የማይማረው? ግን እንደነገርኩ፣ እኔ መጽሐፍ ቅዱስ የህይወት መመሪያ ነው፣ ቁራን ደግሞ የጠቅላላ እውቀት የምፈልገው ነው። ለአንድ ሙስሊም መጽሐፍ ቅዱስ ለጠቅላላ እውቀት ቢጠቀምበት፣ ቁራኑን ለህይወቱ መመሪያ ቢሰጥና ጠባባን ሆን እንደው እንደ ሌላ ጊዜ የተናገርኩትን ሀሳብ አንድ ጊዜ ልድገመው እንደ አምፖል ከጣራ በታች ከሚያበራ አስተሳሰብ ይልቅ እንደ ፀሐይ ከሰማይ በታች የሚያበራ ሀሳብ ቢኖርም ብዬ አስባለሁ። ወንዝ ተሻጋሪ ሀሳብ ለራስ ባህል ና ወግ ጠንቅቆ ማወቅም በአንድ ወገን የሚፈልጉትና የሚበጀውን ደሞ ለይቶ ከራስ ጋር ማዋሃድን በመሰረትነት አስቀምጠዋል። የፍልስፍና ጉዳዮች ምናልባት ብዙ ሊያከራክሩም ይችላሉ። እንደ ዘመኑ፣ እንደ ቦታው፣ እንደሚነጋገሩት ሰዎች ልዩነት የሀሳቡ ከፍና ዝቅም ሊለያይ ይችላል። በህይወት ውስጥ ስለሚኖራቸው ፋይዳ ፍልስፍና ከንባብ ከማወቅ ባሻገር ላይ የሚኖረውን ሚና ጸጋቢ ሀዲስ ቅድም ስለ ንባብ ሲያወሩልን፣ ቀደም ብሎም ደግሞ ስለ ጥበብ፣ ስለ ውበት በአይን ብቻ ቶሎ ብለን ፈጥነን የምናስባቸውን የአካላዊ ገደብ እንደማይገድባቸው ከሚያሳዩ ሰዎች ውስጥ አንዱ ነው ትርሶ። የአካል መጉደል ሌላ ነገርን የሚከለክል አድርገን በልማድ የምናስበውን ወይም የምንወስደውን አስተሳሰብ የሚያሳልፉ ነው ትርሶ ና መጀመሪያ መጽሐፍ ሳነብ ወይ ሳስነብብ ብለዋል። እንዴት ነው የሚያነቡ መጽሐፍትን? አድማጮቹ ከመጋቢ አዲስ እሸቱ አለማየሁ ጋር የጀመርነውን ወግ አልተቋጭም፣ በሌላ ፕሮግራም እንመለስበታለን። አድማጮች፣ የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ሰላም ንጉሴ፣ እንደምናመሸ እንደምናመሸ። ንጉሴ አሉላና አዲሱ እንዴት ሰነበታችሁ? እንደ አጋጣሚ ዛሬ ስትደውሉልኝ የቅዱስ ጊዮርጊስ ስፖርት ማህበር ልክ የዛሬ ሀያ ዓመት በሺህ ዘጠኝ መቶ ሰማኒያ ስምንት አመተ ምህረት ስድሳኛውን ዓመት የአልማዝ ዮቤልዩ በዓሉን ሲያከብር በእለቱ ተነስቶ የነበረውን ቪዲዮ ስመለከት ለታሪክ ነው ያገኛችሁኝ እና በዚህ ቪዲዮ ላይ ስመለከት ይገርማል እንደው ኳስ መጫወት ሳያውቁ ወይም አንድም ቀን ኳስ ሳይነኩ የክለቡ ፕሬዚደንት የነበሩት ገብረስላሴ ኦዳ የኢትዮጵያ ጎማ ቁጠባ ድርጅት ባለቤት ነበሩ። ከመስራቾቹ አንዱ አየለ አትናሽ፣ ከደጋፊዎቹ ቱፋ ሻሂ፣ ታዋቂው ዝነኛ ተጫዋች መንግስት ወርቁ፣ ጥላሁን ገሰሰና ሌሎችም በህይወት የሉም። ቪዲዮውን ሳይ ይህን አይቼ ደግሞ በአይገርምህ እንደገና ዘወር ስል ብዬ መቅረጸ ድምጼን ከፍቼ ሳዳምጥ ይህን ድምፅ አገኘሁ። መሰረቴ ጋዜጠኛ ነው። በጋዜጠኛነት አስራ ከህይወቴ አስራ ስምንት ዓመት አሳልፊያለሁ። ከዚያ በኋላ ደግሞ አምስት ዓመት በዲፕሎማሲ ሰርቻለሁ። በመጨረሻም የቀዳማዊ ስላሴ በሮም አምባሳደር ሆኜ ሰርቻለሁ። ከዚያ በኋላ በማንም መንግስት አልሰራውም። ከዚያ በኋላ በተባበሩት መንግስታት ድርጅት ውስጥ አንዳንድ ስራ አግኝቼ እየሰራው ኖር ነበር የጡረታ ጊዜ ሲደርስ ደግሞ ያንን ትቼ በስነ ጽሁፍ ስራ ላይ ውያለሁ እስካሁን ድረስ ሶስት መጽሀፍቶች ተጽፈው ለህዝብ ቀርበዋል ወደፊትም ጤናውም እድሉን ከተሰጥ ካገኘው አራተኛው መጽሐፍ ይከተላል አምባሳደር ዘውዴ ረታ ናቸው ይህን ቃል በተናገሩ ልክ በሁለተኛ ወር ከኔ ጋር በተወያየን ከዚህ ዓለም በሞት ማረፋቸውን ሁላችሁም ሰምታቸዋል። እነዚያ ሶስት መጽሀፍት የኤርትራ ጉዳይ ተፈሪ መኮንንና የቀዳማዊ ኃይለ ስላሴ መንግስት የሚሉ ናቸው። አራተኛውን መጽሀፍ እንደ ጀመሩትና ይህን መጽሀፍ ለመጨረስ ኮሚቴም እንደ ተቋቋመ ነው እኔ በቀብሩ ስነስርዓት ላይ የሰማሁት። ከአምባሳደሩ ጋር ሲመለሱ በሰፊው ለመወያየት ቀጠሮ ነበረን። እግዚአብሔር አልፈቀደም። ነፍሳቸውን ይማር። ንጉሴን ለዝግጅቱ እናመሰግናለን። ሪሜምበሪንግ ዘ ሌት ዘውዴ ረታ ቮሊዩም 2 እንደገና አሁን ከት ፋይፍን ታጫወትልናለ። አድማጮች አሁን የሰማችሁትን በመታሰቢያነት የተጫወተውን የአሸናፊ ከበደን ተወዳጅ ባለ ዋሽንቱ ረኛ የተሰኘ ስልት ጨምሮ ዛሬ በፕሮግራማችን ያጫወት ናቸው። በሙዚቃ መሳሪያ ብቻ የተቀነባበሩ ዜማዎች በሙሉ ያገኘ ናቸው ከእውቁ የፒያኖ ሙዚቃ ተጫዋችና አቀናባሪ ግርማ የፍራሸዋ እልልታ የተሰኘ ሲዲ ነው። ግርማን እናመሰግናለን። እናም የስንብቱን ዜማ እናክል። ክቡራትና ክቡራን አድማጮች የማጠቃለያ ዜና እናሰማችሁ። የኢራቁን ሳዳም ሁሴንና የጋዳፊውን ሞአመር ጋዳፊን የመሳሰሉ አምባገነኖች ዛሬ ስልጣን ላይ ቢኖሩ ኖሮ ዓለም የተሻለች ስፍራ ትሆን ነበር ሲሉ የዩናይትድ ስቴትሱ ሪፐብሊካን ፓርቲ ፕሬዚደንታዊ እጩ ዶናልድ ትራምፕ ዛሬ ተናገሩ። ኢራቅን የሽብር ፈጠራ ማምረቻ ሲሉ ከሃርቫርድ ዩኒቨርሲቲ ጋር አመሳስለዋታል ዶናልድ ትራምፕ። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በዩናይትድ ስቴትስ በተመራው የኢራቅ ወረራ ወቅት ተፈጽመዋል ላሏቸው ስህተቶች ይቅርታ ጠየቁ። ያኔው የኢራቅ መሪ ሳዳም ሁሴን ከተወገዱ በኋላ ሊፈጠር በሚችለው ሁኔታ ላይ ግልጽ ግንዛቤ ያልነበረ መሆኑን የጠቀሱት ቶኒ ብሌር ለጦርነቱ ግን ሙሉ ይቅርታ አልጠየቁም። አይቮሪ ኮስት የመጀመሪያውን ዙር ፕሬዚደንታዊ ምርጫ ዛሬ አካሄዳለች። በምርጫው ያሸንፋሉ ተብለው የተገመቱት የአሁኑ ፕሬዚደንት አላሳን ዋታራ በዚሁ በመጀመሪያው ዙር ተፎካካሪዎቻቸውን እንደሚያሸንፉ ተናግረዋል። የኮንጎ ፕሬዚደንት ዴኒስ ሳሱን ጎሶ ለሌላ የስልጣን ዘመን መወዳደር በሚያስችል ሁኔታ ሕገ መንግስቱን መቀየር ያስፈልጋል ወይስ አያስፈልግም በሚል ጥያቄ ላይ ኮንጎውያን ዛሬ ለውሳኔ ሕዝብ ድምጻቸውን ለመስጠት ወጥተዋል። ሽብር ፈጣሪዎችን ከሀገራቸው በማጥፋት ላይ እንደሚያተኩሩ በድጋሚ የተናገሩት የሶሪያው ፕሬዚደንት ባሻር አልአሳድ የሽብርተኞቹ መጥፋት ሶርያውያን ላለፉት አራት ዓመታት ተኩል ለሚሆን ጊዜ እየናፈቁት ያሉትን የፖለቲካ መፍትሄ ለማስገኘት ይረዳል ሲሉ ተናግረዋል። የዜናው ሰዓት አበቃ። ቴክኒሻኑ ራብ ማክሊን፣ እኔም ዜናውን ያነበብኩላችሁ ሰሎሞን አባተ በዚሁ እንሰናበት። ጤና ይስጥልኝ። የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሽቱ አንድ ሰዓት ላይ በልዩ ዝግጅታችን ከሚሽቱ ሶስት ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና ደህና።